ከኢኮኖሚው ዓለም የቻይና ሲቪል ምህንድስና ኮርፖሬሽን በ246 ሚሊዮን ዶላር ከአዋሳ ሐይቅ አቅራቢያ 35 መካከለኛ ማምረቻዎች የሚያስተናግድ የኢንዱስትሪ ፓርክ ወይም ዞን በመገንባት ላይ ይገኛል። ከስምንት ወራት በፊት የግንባታ ውል ከኢትዮጵያ መንግስት ጋር የተፈራረመው የቻይናው ኩባንያ ስራውን በ9 ወራት ውስጥ ለማጠናቀቅ አቅዷል። ከአዲስ አበባ 275 ኪሎ ሜትር ርቀት ላይ በምትገኘው የአዋሳ ከተማ በመገንባት ላይ የሚገኘውና መካከለኛ የማምረቻ ፋብሪካዎችን በአንድ ቦታ የሚያሰባስበው የኢንዱስትሪ ዞን በ250 ሄክታር ላይ የተንጣለለ ይሆናል። እንደ የኢትዮጵያ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሆነ ማዕከሉ በውስጡ ለሚይዛቸው ማምረቻዎች ኃይል የሚያገኘው ከታዳሽ የኃይል ማመንጫዎች ይሆናል። የኢትዮጵያ መንግስት እስከ ጎርጎሮሳዊው 2019 ባሉት ዓመታት አስር የኢንዱስትሪ ፓርኮችን ለመገንባት አቅዷል። ፓርኮቹ አዲስ አበባን ጨምሮ በአዳማ፣ ሐዋሳ፣ መቀሌ፣ ድሬዳዋና ኮምቦልቻ የሚገነቡ ናቸው። አቶ አስራ ስዩም የሪፖርተር እንግሊዝኛ ጋዜጣ ዋና አርታኢ ናቸው። የኢንዱስትሪ ፓርኮች እድገት እንደ ማንኛውም የማንፋቸሪንግ እድገት አንድ ሞዴል ነው። አለማችን ላይ ኢንዱስትሪላይዝ አገሮች ሁሉም በኢንዱስትሪ ፓርክ ገንብተው አይደለም መጀመሪያ ያደጉት። በሩቅ ምስራቅ አካባቢ ያሉትን ብትመለከት ታሪካቸውን እነሱ ያደጉት ኢንዱስትሪያል ፓርክ ገንብተው በብዛት እና፣ ይሄ የኢንዱስትሪያል ፓርክ ግንባታ ጠቀሜታው ምንድን ነው? አፋጣኝ የሆነ የኢንዱስትሪያል እድገት ለማምጣት ያገለግላል ማለት ነው። የኢትዮጵያ መንግስት በአገሪቱ መዋዕለ ነዋያቸውን ለማፍሰስ ስለሚፈልጉ የውጭ ኩባንያዎች የሚያዘጋጃቸው የኢንዱስትሪ ፓርኮች ከፍተኛ ውጪ የሚጠይቁ ናቸው። ከግንባታ እስከ ኩባንያ መረጣ ድረስ ያለውን ስራ የሚያከናውነው የኢንዱስትሪ ፓርኮች ልማት ኮርፖሬሽን በጎርጎሮሳዊ 2014 ዓ.ም የተቋቋመ ነው። የአገር ውስጥና የውጭ ባለ ሀብቶች በዘርፉ እንዲሰማሩ የሚደረገውን ጥረት በበላይነት ይመራል። የኢንዱስትሪ ፓርኮቹን የማልማትና የማስተዳደር ኃላፊነትም ተጥሎበታል። አቶ አስራ ስዩም አሁን መንግስት የጀመረው የኢንዱስትሪ ፓርኮችን መሰረተ ልማት በተሟላለት አንድ ቦታ የማሰባሰብ ጥረት የጎላ ጠቀሜታ እንዳለው ይናገራሉ። ማኑፋክቸሪንግ እድገት በጣም አስቸጋሪ ከሚያደርገው ነገር አንዱ ፋብሪካዎች ሰርቪስ ይፈልጋሉ፣ ኤሌክትሪሲቲ ይፈልጋሉ፣ ትራንስፖርቴሽን ይፈልጋሉ፣ ኢንፍራስትራክቸር ይፈልጋሉ፣ ስልክ፣ የተለያዩ ነገሮች ይፈልጋሉ፣ ከስተምስ ይፈልጋሉ አንድ ላይ እና ይህንን ነገር ለእያንዳንዱ ፋብሪካ በተናጠል መስጠት እና አንድ ላይ ደግሞ ክላስተር አድርጎ በኢንዱስትሪ ፓርኮች ውስጥ አድርጎ መስጠት በጣም ከፍተኛ የሆነ የኮስት አድቫንቴጅ አለው እና ይሄ አንደኛው ትልቅ አድቫንቴጅ ተብሎ የሚጠቀስ ነገር ነው። ከዛ ውጭ ደግሞ ያለው ምንድነው? ኮኦርዲኔሽን ደግሞ ይባላል። ምንድነው? አንድ አይነት ምርት የሚያመርቱ ወይንም ደግሞ በአንድ ምርት ቫሊዩ ቼን ውስጥ ያሉ የተለያዩ ኩባንያዎች በአንድ ኢንዱስትሪ ፓርክ ውስጥ ተካቶ ሲገኙልህ አንደኛው የሚያመርተውን ምርት አንደኛው ኮንሱም በማድረግ ያለውን ቫሊዩ ቼን ያጠናክሩታል ማለት ነው። ይሄ ኮኦርዲኔት እንዲያደርጉ ወይም እርስ በርስ ትስስር እንዲሰጡ በጣም ከፍተኛ ጠቀሜታ አለው። ከዛ ውጭ የኢንቫይሮንመንታል ኢምፓክት አለው። ያው አለማችን የምትሄድበት የማኑፋክቸሪንግ አካሄድ የኢንቫይሮንመንቱን ፖሊሽን የማያበዛ እንዲሆን ታሳቢ የተደረገ ነው እና አንድ ላይ ስታረጋቸው የእነዚህን ፋብሪካዎች ተረፈ ምርትም ሆነ ማኔጅ ለማድረግ በቀላል ገንዘብ ይጠቅመል ማለት ነው። ኢትዮጵያ የኃይል አቅርቦቱን ለማስተካከል ገና ግንባታ ላይ ነች። እጥረትም አለበት፣ ከፍተኛ ችግርም አለበት። ይሄ ነገር መፍትሄ ሊያገኝ ይችላል። ምክንያቱም የኢንዱስትሪ ፓርኮቹ ከፍተኛ ኃይል ይፈልጋሉ። ልክ አንተም ያለበት ጥርጥር፣ እኛም አለብን። ለምሳሌ ጊቤ ሶስት ራሱ ወደ ፓወር ማመንጨት የገባው በጣም በቅርብ ጊዜ ነው እና እሱም ራሱ ገና በቂ ውሃ መያዝ አለበት። በደንብ በቂ በአቅሙ ማምረት አለበት። ሌክሲቲ እሱም ከገባ በኋላ በቂ አይደለም። ሌሎች በፓይፕላይን ያሉ የፓወር ፕሮጀክቶች ተጠናቀው የሀይል አቅርቦቱን በከፍተኛ ደረጃ መጨመር አለባቸው። ምክንያቱም አሁን ከታሰበው ስኪል አንጻር የሚመጡት ፋብሪካዎች እና እነዚህ ፋብሪካዎች ደግሞ የሚፈልጉት የሀይል አቅርቦት አሁን ከፍተኛ ነው። ዲማንዱንና ሰፕላዩን ማኔጅ ማድረግ መቻል አለበት። አለበለዚያ ትልቅ አደጋ ውስጥ የሚወድቀው ፋብሪካዎቹ መጥተው መመለስ ብቻ ሳይሆን ለእነዚህ ፋብሪካዎችና ለማድረግ ማድረግ የሰራውም ኢንዱስትሪ ፓርክ ገደል ሊገባ ነው ማለት ነው። ይሄን ደግሞ ተከትሎ ምንድን ነው የሚመጣው? ሀገሪቱ ብድር ተበድራል የምትሰራው ኢንዱስትሪ ፓርክ እና ይሄ ኢንዱስትሪ ፓርክ ተገንብቶ ፋብሪካዎችን አስገብቶ ፋብሪካዎቹ ደግሞ ገብተው ሰርተው አምርተው ያን ኤክስፖርት አድርገው ከዛ የሚገኝ ውጭ ምንዛሬ ብድሩ መከፈል ካልቻለ ዲፎልት ነው የሚደረገው። ከባድ ነው የሚሆነው ማለት ነው። ስለዚህ ሁሉም ነገር የተያያዘ ነው እና የግድ ኮኦርዲኔት አድርጎ ወደ ፓይፕላይን ማስገባት ነው ያለበት ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ለመጀመሪያ ጊዜ ያስገነባው የቦሌ ለሚ የኢንዱስትሪ ፓርክ በ156 ሄክታር ላይ ያረፈ ሲሆን ግንባታው ከታቀደለት በላይ ጊዜ የወሰደ ነበር። ከአዲስ አበባ በቅርብ ርቀት ላይ በመገንባት ላይ የሚገኘው የቂሊንጦ ኢንዱስትሪያል ፓርክ ደግሞ ለግብርና ምርቶች ማቀነባበሪያ፣ መድኃኒት፣ የኤሌክትሮኒክስ አምራቾች፣ የእንጨት ምርቶችና የቢሮ ዕቃ አምራች ፋብሪካዎች የታቀደ ነው። ይህ የኢንዱስትሪ ፓርክ በሁለት ምዕራፍ ከዓለም ባንክ በተገኘ ብድር የሚገነባ መሆኑ ተገልጧል። ለመሆኑ በከፍተኛ የገንዘብ አቅም የሚገነቡት እነዚህ የኢንዱስትሪ ፓርኮች የገንዘብ ምንጭ ምንድን ነው? አቶ አስራ ስዩም አሁን ባለበት ሁኔታ የኢንዱስትሪ ፓርኮች ግንባታ በዋነኛ ፋይናንስ የሚደረገው እንደምታውቀው ሁለት ሺ አስራ አራት ላይ ይመስለኛል የኢትዮጵያ መንግስት ዩሮቦንድ ይሸጧል። ከዛ ከዩሮቦንድ የተገኘው ገንዘብ ሰባት መቶ ሃምሳ ሚሊዮን ዶላር የሚሆነው ለዚሁ ለኢንዱስትሪ ፓርኮች ግንባታ የሚውል ሲሆን ከዛ ላይ በተጨማሪ ሁለት መቶ ሀምሳ ሚሊዮን ዶላር ከወርልድ ባንክ እንዲሁ በብድር የተገኘ ገንዘብ አለ። እሱ አንድ ላይ ሆኖ ነው እነዚህን ፓርኮች ዴቨሎፕ የማድረግ ስራው ላይ ውጪ የሚደረገው እና መጀመሪያውኑ ፕላኑ ሲቀረጽ እንደሚመስለኝ ፕላኑ ራሱ የፋይናንስ ምንጩንም እንደዚሁ ያካተተ ስለነበረ በዛ ነው የተወሰደ። ዘኒሽሮ ዴቨሎፕመንት ስታየው መንግስት የተከተለው አቅጣጫ በጣም አስቸጋሪ የሚያደርግበት ይመስለኛል። ፌል እንዳያደርግ ምንም ላቲቲዩድና ሩም የማይሰጥ አቅጣጫ ነው። አንደኛ ገንዘቡ በብድር የመጣ ገንዘብ ነው። ዩሮቦንድ ተበደን የመጣ ገንዘብ ነው። ወደ ስድስት በመቶ ኢንተረስት የሚከፈልበት ገንዘብ ነው። በውጭ ምንዛሪ የሚከፈል ገንዘብ ነው። ገንዘቡን አገር ውስጥ ሰርተን ያንን ገንዘብ ማግኘት ብቻ ያለም ጥያቄው፣ የውጭ ምንዛሪ ሊታገኝ ይገባል። ይህን ገንዘብ ይህን ብድር ሰርቪስ ማድረግ ካለብህ ሰው ኢትስ ቬሪ ታፍ ያንን ነገር ሰርተህ የዛ ደጋ ላይ ኢንቨስት አድርገህ ኢንቨስት ያደረግከው ነገር የምትፈልገውን ኢንዱስትሪዎች ስቦ አምጥቶ ሀገሪቱ ውስጥ ተመርቶ ያ ነገር ተሽጦ ውጭ ምዛ መጥቶ መከፈል ስላለበት መንግስት ሩም የለውም። የመሳሳቻ ሩም የለውም። ፌል የማድረጊያ ሩም አይኖረውም። አንደኛ እሱ ነው። ሁለተኛ ደግሞ አሁን ስትመለከት ሀገሪቱ ትልቅ አውት ስታንዲንግ የሚባል ችግሯ ፎረን ኤክስቼንጅ ነው። ፎረን ኤክስቼንጅ ኢኮኖሚውን እድገትም ስትመለከት እንግዲህ ኢንደ ፓስት ፎረን ኤክስቼንጅ ትልቅ ችግር እንደነበረ ማንኛውም ያለ ነገር ነው። ግን አሁን እንደ ሌት ይርስ የኢኮኖሚ ሰዚ የጨመረ ሲመጣ ይሄ የፎሬን ኤክስቼንጅ ጉዳይ በጣም አሳሳቢ የሆነ መጥቷል። ምክንያቱም አገሪቱ ታደርጋለች ኢንቨስትመንት ታደርጋለች፣ ይህን ለመሆን ለማድረግ ከውጭ እቃዎች ይገዛሉ። እነዚህ እቃዎች ደግሞ ሲገዙ የውጭ ምንዛሬ ግድ ይላል። ይህን የውጭ ምንዛሬ ደግሞ ማስተካከት ሳትቼ ስትቀር እድገት ወደ እርክም ጠላሀም በአንድን በሌላ መንገድ ሊቆመብህ አለ ማለት ነው። ይሄ ትልቅ ችግር ነው የሆነው እና አፋጣኝ መፍትሄ ያስፈልገዋል ይሄ አፋጣኝ መፍትሄ ደግሞ ዘላቂ መፍትሄ መሰጠት የሚገባው ምንድን ነው? ኮንስታንት የሆነ ስትሪም ላይ የሆነ ሰስቴናብል የሆነ ሪላያብል የሆነ የፎረን ኤክስቼንጅ ሶርስ ያስፈልጋል። እሱም ደግሞ አምርተህ ከምትሸጠውና በውጭ ገበያ ላይ አውጥተህ ለውጭ ገበያ አቅርበህ የምሸጣቸው ፕሮዳክቶች ከሚሰጡህ ገቢ በላይ ሰስቴናብል የሆነ የውጭ ምንዛሪ ሶርስ ሊኖር ስለማይችል ይህንን ማሳካት ግዴታ ያደርገዋል፣ በጣም አስቸጋሪ ያደርገዋል። የኢትዮጵያ መንግስት በመጀመሪያው የእድገትና የለውጥ እቅድ ሊገነባቸው ካቀዳቸው የኢንዱስትሪ ፓርኮች መካከል ማሳካት የቻለው አንዱን ብቻ ነበር። በእቅዱ የተካተቱት ግዙፍ የስኳር ፋብሪካዎች የኃይል ማመንጫዎችና አገሪቱን ያስተሳስራሉ የሚል ተስፋ ተጥሎባቸው የነበሩት የባቡር መጓጓዣዎችም እንደታቀደላቸው አልተሳኩም። አቶ አስራ ስዩም የኢትዮጵያ መንግስት አሁን እየገነባቸው የሚገኙትን ፓርኮች በዘጠኝ ወራት ውስጥ ለማጠናቀቅ ማቀዱን ይናገራሉ። የመጀመሪያው እድገትና ትራንስፎርሜሽን እቅድ ላይ አንድ ነው የተገነባው። ይሄ ቦሌ ለሚ የሚባለው ማለት ነው። ቦሌ ለሚ የሚባለውም ያለበት ትልቁ ችግር ምንድን ነው? መጠናቀቅ ከነበረበት ጊዜ በጣም እጅግ በጣም ዘግቶ ወደ አምስት አመት ነው የፈጀው። አሁንም ራሱ ያላለቁ ነገሮች ያሉት፣ የተወሰነ ግን ፋብሪካዎች ገብተው ማምረት ጀምረዋል በተወሰነ መንገድ እና አሁን በሁለተኛው እድገትና ትራንስፎርሜሽን እቅድ እንግዲህ የመንግስት ይህንን ስራ የሚሰሩ ሰዎች እንደሚናገሩት ከሆነ የተለያዩ አፕሮች ለመከተል መከተል ነው የታሰበው። ዋነኛው ምንድን ነው? ከስድስት ከዘጠኝ ወር ባልበለጠ ጊዜ ውስጥ አንድ ኢንዱስትሪ ፓርክ ተሰርቶ አልቆ ግልጋሎት የሚሰጥበት አሰራር እንዲመጣ ነው የሚታሰበው። እና የተለጠጠ ነው ሊባል ይሻል እቅዱ። ከፋይናንስ አንግል ስናየው ረ የተዘጋጀ ፋይናንስ ነው ያለው። ከፕላን አንጻር ደግሞ መንግስት ቤዚካል የሄደበት ያለው ነገር በወራት ውስጥ አጠናቆ ወደ ስራ የማስገባት ነገር ነው። ይህንም ለማድረግ በዋነኝነት ትኩረት ያደረገው መንግስት ትላልቅ አቅም ያላቸው የሀገር ውስጥና የውጭ ኩባንያዎችን ነው። በዋነኝነት እንግዲህ እስካሁን የሐዋሳው ተጀምሯል። የአዳማው ጨረታ ፕሮሰስ ላይ ያለው የድሬዳዋም እንደዚህ ይመስለኛል። እና እነዚህም ላይ የምታየው ነገር ምንድን ነው? አቅም ያላቸው ትላልቅ ስራ መስራት የሚችሉ የውጭ ኩባንያዎች ተሳትፈውበት፣ በተቀመጠው ታይም ቴብል መሰረት የሚጠናቀቅ ፕሮጀክት እንዲሆን የታሰበው። ኢትዮጵያ አስመዝግባለች የሚባልላት የኢኮኖሚ እድገት በዋነኛነት በመንግስት የልማት ፖሊሲ፣ ሰፋፊ የመሰረተ ልማት ግንባታ እና መሰረታዊ አገልግሎቶች መስፋፋት ላይ የተወሰነ ነው። አቶ አስራ ስዩም ለግብርናው ዘርፍ ምርታማነት ኢንዱስትሪው ሁነኛ ሚና ሊጫወት ይችላል የሚል እምነት አላቸው። የኢትዮጵያ መንግስት የኢንዱስትሪ ፓርኮቹን ለመገንባት በቦንድ ሽያጭና ከዓለም ባንክ የተገኙ ብድሮችን ተጠቅሟል። የፓርኮቹ መገንባት ግን ብቻውን በቂ አይመስልም። የውጭ ኩባንያዎች ከሌሎች መሰል አገሮች ኢትዮጵያን እንዲመርጡ የሚያደርጋቸው ውድድርም አለ። የፋብሪካዎች የተረፈ ምርት አወጋገድ እና የማምረቻ ቦታዎች ጥራትም ሁነኛ ድርሻ አላቸው። ኢንዱስትሪ ፓርኮች ስተለማ ምንድን ነው የምታደረገው? እንደዚህ አይነት ሰርቪሶችን በትንሽ ዋጋ ክላስተር አድርገህ ለብዙ ካምፓኒዎች በአንድ ጊዜ ልታቀርብ የምትችልበትን መንገድ የምታቀርበው ማለት ነው። ይሄ ጠቀሜታው ምንድን ነው? ለተናጠል ኩባንያዎች ይህን ሰርቪስ ስታቀርብ ኮስትሊ ከመሆኑ የተነሳ በጣም ትልቅ ወጪ ስላለው ያስቸግራል። ግን እንደዚህ በክላስተር ሲስተም ስታመጣው በትንሽ ዋጋ ይህን ሰርቪስ በኳሊቲ ደረጃ ፕሮቫይድ ማድረግ ይኖርብሃል ነው የማይካደው። ነገር ምንድን ነው? አሁን ይሄ የኢንዱስትሪ ፓርኮች ጉዳይም ሲነሳ ሳውዚስት ኤዥያን ሀገሮች ያን ኢንዱስትሪያቸውን ዴቨሎፕ ሲያደርጉ የነበረው የኢንዱስትሪ ፓርኮች ስታንዳርድ እና አሁን ደግሞ እኛ ወደዚህ ዴቨሎፕመንት ሲንገባ ኢትዮጵያ ያለው ስታንዳርድ በጣም የተለያየ ነው። አሁን አለም ተቀይሯል። ኢንቫይሮንመንት በጣም ትልቅ ኢምፓክት ያለው ነገር ነው። ፋክተሪዎቹ ራሳቸው የሚሸጡት ፕሮዳክት ገበያ ላይ ሲወጣ በምን አይነት ሁኔታ እንደሚመረት በምን አይነት ፋብሪካዎች ውስጥ እንደሚመረት ምን ስታንዳርድ ያለው እንደሆነ በደንብ የፕሮዳክታቸው አንድ የማርኬቲንግ ስትራቴጂ አድርገው ስለሚጠቀሙበት አስቸጋሪ ነው። ኳሊቲ የሆነ ነገር ፕሮቫይድ ማድረግ አለብህ እና ቀላል አይደለም የሚለውን ነገር እንደሚመስማማለሁ። አድማጮች የዕለቱ የከኢኮኖሚው አለም መሰናዶ ተጠናቀቀ። እሸቴ በቅለ ነበርኩ። ጤና ይስጥልኝ።